የኢትዮጵያ መንግስት በሙስናና ሰብአዊ መብት ጥሰት ጠርጥሬያቸዋለሁ ያላቸውን ሰዎች በቁጥጥር ስር እያዋለ ይገኛል ይህ ጉዳይም መነጋገሪያ ሆኗል በዚህ ጉዳይ ይህንን ጉዳይ አስመልክቶ የአቋም መግለጫ ያወጣ የትግራይ ክልል መንግስት የክልሉ ህዝብና መንግስት የህግ ልዕልና እንዲሰፍን አበርትተው ይሰራሉ ብሏል እንዲሁም በሙስናና ሰብአዊ መብት ጥሰት እየታየ ያለ ሁኔታ አንድ ብሔርን መሰረት እንዳያደርግ እንታገላለን ሲል ገልጿል። በመቀሌ ዩኒቨርስቲ የፖለቲካል ሳይንስና ስትራቴጂካዊ ጥናቶች አስተማሪ አቶ ሰይፈ ኃይሉ እየተወሰደ ያለው እርምጃ የህግ ልዕልና ከማስከበር ይልቅ ፖለቲካዊ መልክ የያዘ የትግራይን ልሂቃን ለማጥፋት ያለመ ነው ብለው እንደሚያምኑ ተናግረዋል። የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እየተወሰደ ያለው እርምጃ ብሔርን መሰረት ያደረገ ነው ብለህ ለመናገር የሚያስደፍር አይደለም ብለዋል። ሰብህድሪ የተባለ ሲቪል ማህበረሰብ በበኩሉ በጥናትና ሚዛናዊ የሆነ የህግ ተጠያቂነት መኖር አለበት ብለን እናምናለን በማለት የገለጸ ሲሆን፣ ሆኖም ግን በአሁኑ ጊዜ በሀገሪቱ በህግ ልዕልና ስም የትግራይ ተወላጆችን የማዳከም ስራ እየተሰራ መሆኑን እንደሚገነዘብ አስታውቋል። ሙልጌታ ጽበሃ ዝርዝሩን ይዟል። በትናንትና ዕለት የኢትዮጵያ ብረታብረት ኢንጂነሪንግ ኮርፖሬሽን የቀድሞ ኃላፊ ሜጀር ጀኔራል ክንፈ ዳኘው በትግራይ ምዕራባዊ ዞን በቁጥጥር ስር ከዋሉ ጀምሮ ጉዳዩን መነጋገሪያ ሆኗል። የትግራይ ክልል መንግስት ትናንት አመሻሽ ላይ ባወጣው መግለጫ የትግራይ ህዝብ ለእኩልነትና ፍትህ መታገሉን በመግለጽ አሁንም ለህግ ልዕልና የክልሉ መንግስትና ህዝብ በጽናት ይሰራሉ ሲል ገልጿል። በአሁኑ ጊዜ በኢትዮጵያ እየታየ ያለውን በሙስና ፍትህ መጓደልና ሰብአዊ መብት ጥሰት የሚወሰድ እርምጃ አንዳካ አካባቢ ወይም በአንድ ብሔር ላይ በተለየ መልኩ የሚያጠቃ እንዳይሆን ምልክቶችም እንዳይታይበት እንታገላለን ብሏል። በዚያ ሀገር የነበረና እየታዩ ያሉ ደክመቶች የሁሉም አመራር የመንግስት የፓርቲም ችግር እንጂ የአንድ አካባቢ ወይም የአንድ ህዝብ ችግር አይደለም በማለት ገልጿል። አሁን የተጀመረውን የህግ ማስከበር ስራ ከማንኛውም ኃይል ተጽዕኖ ነጻ በሆነ መንገድ እንዲሄድ የክልሉ መንግስት እንደሚከታተለውም አስታውቋል። የትግራይ ህዝብ ለሚያጋጥሙ ችግሮች በጽናት ሊወጣው የክልሉ መንግስት ጥሪ አቅርቧል። በወቅታዊ ጉ ዳይና በመግለጫው አስመልክቶ ያነጋገርኳቸው ኳቸው በመቀለ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ አቶ ሰይፋ ሀይሉም መግለጫው በወቅታዊ ሁኔታዎች ላይ የክልሉ መንግስት ያለውን አቋም በግልጽ ያላሳየበት ነው ብለዋል በአቋም መግለጫ ጭብጡ ላይ መቀመጥ መቻል አለበት ምንድን ነው የሆነው የት ነው የሆነው በማን ነው የሆነው ለምን ነው የሆነው የሚሉ ነገሮችን ሀተታ አይሰጥም በደፈናው ምንድን ነው የሚለው የትግራይ ህዝብ እና የትግራይ መንግስት ለምሶኞች አጥፊዎች ከለላ ሊሆን እንደማይችል የተታገለው አላማም ለዚህ አይደለም። ይህ መርሃችን ስለሆነ እንደ መንግስት እና እንደ ክልል ለዚህ የሚያደናቀፍ ማንኛውም አይነት ትብብር አናደርግም። ስለዚህ አቋማችን ይሄ ነው ብሎ ነው የሚቋጨው። ስለዚህ ጉዳዩ የታሰሩ የተባሉ ሰዎች፣ የተያዙ የተባሉ ሰዎች ለምንድን ነው የታሰሩት? በትግራይ ክልል መንግስት ትንተና መሰረት፣ አቋም መሰረት ለምንድን ነው የታሰሩት? ማን ነው ያሰራቸው? እንዴት ነው ሂደት የነበረ? የትግራይ መንግስትስ በዛ የነበረውን ተሳትፎ ምን ይመስላል የሚለው ነገር ሰው ሲጠብቅ ነበር። የሰብአዊ መብት ጥሰት የፈጸሙ፣ በሙስና ወንጀል የተሳተፉ ተብለው በመጠርጠር በፖሊስ ቁጥጥር ስር እየዋሉ ያሉ ነባር አመራሮችና ሰራተኞች በህግ የበላይነት ስም የፖለቲካ ጨዋታ እየተካሄደ መሆኑን የሚያሳይ ነው ሲሉም ተናግሯል። እየተፈጸመ ያለውንም ትግራይ ልሄ ቃልባ የማድረግ ሂደት ነው በማለት ይቃወሙታል። በጣም በርከት ያሉ የትግራይ አስፈላጊዎች ከወታደራዊ ሥራ ኃላፊነታቸውን ተባረዋል፣ ከኢንቴሊጀንስ ተባረዋል፣ ከደህንነት ተባረዋል፣ ከሲቪሊያን ፖለቲካ ፖዚሽንስ ተባረዋል፣ ከሲቪል ሰርቪስ ተባረዋል። ከተወሰኑ ክልሎች ደግሞ በጅምላ በሚመስል መልኩ ብዙ የትግራይ ተወላጆች በተለያዩ ክልሎችን ተፈናቅለዋል። ይህን በሙሉ የሚያሳየው ትልቁ ስዕል የህግ የበላይነት ለማስፈን ሙስና፣ ለመታገል ስርዓት ለመገንባት፣ ለውጡ ሂደቱ ለማስደገፍ የሚሉ ቃላቶችን ጋጋታ መፍጠር፣ ዋነኛው ይዘቱ ግን ፖለቲካው ትግል ነው። ፖለቲካው ትግል ደግሞ አንድ ብሄር ያነጣጠረ ነው። ብሄሩ፣ ግዛቱ እና መንግስቱ ለማዳከም የሚደረግ የተቀነባበረ የተደራጀ በደንብ የሚመራ በጣም ስኪልፍሉ ባሉ የሚችሉ አድቫይዘሮች ያሉበት የሚመስል የውጭም የአገር ውስጥ አድቫይዘሮች ያሉበት የሚመስል ኢትኒክ ክሊንሲ ፖለቲካል ፕሮጀክት ምዕራፍ ውስጥ ያለ ነው። ወንጀለኞች መያዝ የለባቸውም ወይ? ወንጀል የሰሩ ሰዎች ሊኖሩ ይችላሉ። መንግስት ከጠረጠረ መያዝ አይችልም? ወንጀለኛ መያዝ አለበት፣ ከመርሃ አኳያ ካየ ነው። ግን ወንጀለኞቹ የትግራይ ልጆች ብቻ ናቸው? ድሮም አሁንም ወደፊት እንደዚህ አይነት መከራከሪያ ንጥብ ከመጣ ልንግባባ እንችላለን። የፌዴራል ዋና አቃቢ ሕግ አቶ ብርሃኑ ጸጋዬም በዚህ ጉዳይ ላይ አስመልክቶ ባለፈው ሰኞ በሰጡት መግለጫ በሙስናና በሰብአዊ መብት ጥሰት ላይ የተሳተፉ ተጠርጣሪዎች በሕግ ስር የመዋል ስራ በተለያዩ ክልሎች ተጠናክሮ እንደሚቀጥልና የክልል መንግስታትም ተጠርጣሪዎችን አሳልፎ በመስጠት አጋዥ እንደሚሆኑ መግለጻቸውን ይታወሳል። ወንጀል ሲፈጽም አልፎ አልፎ ወደ ዘር ወደ ብሄር የሚወስዱ አስተሳሰቦች ተመለከቶች አሉ። ወንጀለኛ የማንም ብሄር ተወካይ አይደለም። በተቻለ መጠን ወንጀልን እና ፖለቲካውንም መለየት ይኖርብናል። እኛ በብሄሩ ወይ ደግሞ ፖለቲካ በፖለቲካ አመለካከቱ ወይ ደግሞ በሌላ ስብና አይደለም በወንጀሉ ብቻ ነው ሰዎች ላይ ምርመራ ማጣራት የተደረገው። ስለዚህ ወንጀለኛ ወይ ቡድንን ወይ የሆነ ሃይማኖትን ወይ ሌላን አካል አይወክልም እራሱን ብቻ ነው የሚወክለው እና ሁሉም የሀገራችን ህዝቦች አሁን በቁጥጥር ስር ያሏሉ ተጠርጣሪዎችን ህዝቡ ከኛ ጋር ሆኖ አጋልጦ እንደዚህ አይነት ወንጀሎች በሀገራችን በቀጣይም እንዳይፈጸሙ ወንጀል የፈጸሙ ደግሞ ራሳቸውን እንዲማሩበት ሌላውን እነሱን አይቶ እንዲማር ማድረግ አለበት የሚል ሀሳብ ነው ያለ። ስለዚህ ይሄ ማንንም የሚወክል አይደለም ማለት ነው። ከማንም ብሄር ጋር፣ ከማንም ሃይማኖት ጋር የሚወክል ነገር አይደለም። ብሄርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም ማለት ነው። ሁላችንም ከህግ በታችን ነው የአረና ለሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሴ በበኩላቸው ፓርቲያቸው የህግ በላይነት እንዲሰፍን ፍላጎትና የሚታገልለት መሆኑንም ገልጿል። በአሁኑ ጊዜ እየተወሰደ ያለውን እርምጃ ብሔር እየለየ የሚፈጸም ነው ለማለትም የሚያስደፍር አይደለም ብለዋል። ይህ ጉዳይ ያው ሂደቱ አሁን ነው የተጀመረው። ወንጀለኞችን መያዝ የመንግስት ኃላፊነት ነው። ከዚህ ጎን ለጎን ደግሞ ወንጀለኞች በሰአቱ ለፍርድ ቤት መቅረብ አለባቸው። ፍርድ ቤት ቀርበው ሳይንገላቱ ፍርዳቸው መሰጠት አለበት። የምንነት አለን። እንደሚታየው በርካታ ሰዎች ከተለያዩ ብሔሮች እየታሰሩ ነው። የቁጥር መለያየት ሊኖር ይችላል፣ ግን በርካታ ብሔሮች አባላት የሆኑ ሰዎች እየታሰሩ ነው። ግን በብሔራቸው ሳይሆን በነበራቸው ስልጣንና ከስራው ቁርኝት የነበራቸው ሰዎች እየታሰሩ እንዳለ ነው የሚገለጸው። ይሄ ጉዳይ ጥቃት ነው ጥቃት አይደለም ለማለት አሁን ሆኖ መመስከር አይቻልም። ምክንያቱም ወደ ፍርድ ቤት ሂደት ሲካሄድ ማስረጃ አለ ወይ ፍርድ የሚያሰጥ ወንጀል ተገኘባቸው ወይምስ አልተገኛቸውም የሚለውን የፍርድ ሂደቱና የአቃቢ ሕግ ማስረጃ ከዛ ደግሞ የዳኞች ፍርድ ካየህ በኋላ የሚታይ ጉዳይ ነው። ኢህአደግ የሚመራውን መንግስት የተለመደ ፍርድ ቤት ሳይወስነው ነው በህግ ቁጥጥር ስር የዋሉ ተጠርጣሪዎች ወንጀለኞች ናቸው የሚያስብል ዘገባ በመገናኛ ብዙኃን አሁንም መቀጠሉን የሚያሳይ ነው ሲሉ በአሁን ጊዜ በአገር ውስጥ የመገናኛ ብዙኃን እያቀረቡት ያሉ ስራዎችን ተቃውመውታል። አቶ አምዶም እንደተናገሩት ሌሎች ሕግን የተላለፉ በተለይ ደግሞ በሙስናና በሰብአዊ መብት ጥሰቶች የተጠረጠሩ ሊጠየቁ እንደሚገባ አንስተዋል። በኢህአደግ ባለስልጣናት ሙስና ያሰሩ ብሔራቸው ይሁን ሌላ

ደረጃ መጠየቅ አለበት የሚል እምነት አለን። ሰብ ሕድሪ የተባለ ሲቪል ማህበረሰብ ተቋም ባወጣው መግለጫ ሰዎች በሚዛናዊ ጥናትና ማጣራት በመመስረት በሕግ ሊጠየቁ ይገባል ብሎ እንደሚያምን ገልጿል። ከሲቪል ማህበረሰቡ አመራሮች አንዱ አቶ አንደ ማርያም ዮሐንስ በአሁኑ ጊዜ በኢትዮጵያ የህግ በላይነት የሚያከብር አካሄድ የለም ብሎ ሰብ ሕድሪ እንደሚያምንም ተናግሯል። መጀመሪያው ነው። ወንጀል ነው ወንጀል አይደለም ለማለት ማጣራት አለብን። እየሆነ ያለው ግን ሆን ተብሎ ትግራይ ህዝብን ለማጥቃት ደናደና ተጽዕኖ ይፈጥራሉ ተብሎ የታሰቡትን ሰው ለማጥቃት የታሰበ ይመስላል። ይህንን የምንልበት ምክንያት በተለያዩ የሀገራችን ክፍል ህዝቦች ንብረታቸው እየወደመ ነው። ህይወታቸው በየአስፋልቱ በየመንገዱ ህይወታቸው የሚያጡበት ሁኔታዎች እታያለ። ከቤት ንብረታቸው ወጥቶ ወደ ጎረቤት ሀገር ሱዳን ሁሉ ሲሰደዱ ሰዎች እንታያለ እና ይህንና የመሳሰሉትን ነገር ይሄ ይሄ መንግስት በዚህ ሰዓት እሱ በሚያስተዳድረው ስርአት ውስጥ አሁን ጊዜ። ይሄ ሁሉ ነገሮችን ሲደረግ እሱን አስቁመ ወደዛ መምጣት ሲቻል ይህንን ቅድሚያ የሄደበት ምክንያት ሚዛናዊ አይደለም ፖለቲካው ነው ብለን እናስባለን። ስለዚህ መቅደም ያለበት መቅደም አለበት ወንጀለኛ ካለ ደግሞ ተጣርቶ በተጣራበት ወንጀል ይከሰስ የሚል ግን የኛ አቋም ነው። ለአሜሪካ ድምጽ ሙልጌታ ጽባሃ ከመቀለ።